ኤድጋር ሞዮ የዚምባብዌ የኃይልና የኤሌክትሪክ ኃይል ልማት ሚኒስትር ናቸው። ባለፈው ሐሙስ ለጋዜጠኞች በሰጡት ቃል በሀገሪቱ ያለውን የኤሌክትሪክ ኃይል እጥረት ለመቅረፍ የኒውክሌር ኃይል ማመንጫ ለመገንባት መንግስታቸው እየተንቀሳቀሰ መሆኑን አሳውቀዋል። ትናንሽ ማመንጫዎችን በመጠቀም የኒኩሌር ኃይል ለማመንጨት እንፈልጋለን። ሩሲያ ውስጥ ካሉ በኒኩሌር ኃይል ዙሪያ የሚሰሩ ተቋማት ጋር በመተባበር በመስራት ላይ ነን። ከዓለም አቀፉ የአቶሚክ ኃይል ድርጅት ጋርም በጣም በቅርበት በመስራት ላይ ስንሆን ምን እንደምንፈልግ አሳውቀናቸዋል። እነሱም ቀስ በቀስ የምንፈልገው ቦታ እንድንደርስ ሊረዱን ፈቃደኝነታቸውን ገልጸውልናል። ጆሴፍ ሲግል ቢሮው ዋሽንግተን በሆነው የአፍሪካ ስትራቴጂያዊ ጥናቶች ማዕከል የምርምር ዳይሬክተር ናቸው። የኒውክሌር ኃይል ማመንጫ መገንባት ብዙ ወጪ የሚጠይቅና ውስብስብ መሆኑን ይናገራሉ። በዚህም ምክንያት ነው አሉ፣ እንደ ደቡብ አፍሪካና ግብጽ የመሳሰሉ ሀገሮች የሩሲያን እርዳታ የሚፈልጉት ስ ይህ ስምምነት የሚጠይቀው ውጪ ለኢኮኖሚያቸውና ለህብረተሰባቸው ከሚሰጠው ጥቅም በላይ ነው ብለው የሚከራከሩ የምጣኔ ሀብት አዋቂዎች አሉ። መርሃ ግብሮች በሚገነቡበት ሀገርና ሩሲያኑ ለግንባታ ስራው በሚመድቧቸው ተቋማትም ውስጥ ሙስና ይፈጠራል የሚል ስጋት አለ። የኋላ የኋላ ደግሞ መሰረተ ልማቱን የሚገነባውና ወጪውን የሚከፍለው የሀገሪቱ ህዝብ ነው። ዚምባብዌ እንደ አውሮፓውያን አቆጣጠር እስከ ሁለት ሺ ሰላሳ አምስት አመተ ምህረት ባለው ጊዜ ውስጥ የኤሌክትሪክ ኃይል የማመንጨት አቅሟን ወደ 4000 ሜጋዋት ለማሳደግ ሀሳብ እንዳላት ትናገራለች። አንዳንድ ጊዜ በቀን ውስጥ እስከ 18 ሰዓት ሊደርስ የሚችለውን የኤሌክትሪክ መቆራረጥ ለማስወገድ ተስፋ ታደርጋለች። ሀገሪቱ ያለባት የኤሌክትሪክ ኃይል ችግር የተለመደውን አይነት የኒውክሊየር የኃይል ማመንጫ መጠቀም አለባት ማለት እንዳልሆነ የሚናገሩት ጆሴፍ ሲገል መንግስቱ ለዘለቄታው የሚያመጣውን ጉዳትና የፍሳሽ አወጋገዱንም ጭምር ሊያስብበት እንደሚገባ አመልክተዋል። በሀገራችሁ የሚገነቡ የኒክሌር ኃይል ማመንጫዎች ለበርካታ አስር ዓመታት እየሰሩ የሚዘልቁ መሆናቸውን ማወቅ ያስፈልጋል። አብሯችሁ የሚሰራው አጋራችሁ ለጋራ ጥቅም አብሯችሁ ለመስራት የምትተማመኑበት እውነተኛ አጋር መሆን አለበት። ስለዚህ ግልጽነት ወሳኝ ነው። ሌላው መታየት ያለበት ደግሞ የቆሻሻ አወጋገዱ ጉዳይ ነው። ይህ ሁልጊዜ ማሳሳቢ ጉዳይ ነው። መርዛማው ሬዲዮ አክቲቭ ፈሳሽ በስብሶ ለሕብረተሰቡ የጤና አደጋ የማይደቅንበት ደረጃ እስከሚደርስ አስር ሺህ ዓመታት ገደማ ይወስዳል። በመጨረሻ ከኒውክሌር ኃይል ጋር ተያይዞ የሚመጣው ትልቅ የደህንነት አደጋ መኖሩን አጉልቼ ላሳስብ እወዳለሁ። የዚምባቡዌ የኃይል ልማት ሚኒስትር በሰጡት ጋዜጣዊ ጉባኤ ላይ የተካፈሉት የሚኒስቴሩ ዋና ጸሐፊ ግሎሪያ ማጎምቦ በበኩላቸው ሀገራቸው እየተደጋገመ በሚከሰ ከሚከሰተው ድርቅ የተነሳ ከውሃ ኃይል ምንጭ የተለዩ ታዳሽ የኃይል ምንጮችን ለማበርከት እቅድ እንዳላት ጠቅሰዋል። ከውሃ በሚገኝ ብቻ ሳንወሰን ከሌሎችም እንደ ፀሐይ ኃይል ካሉት ታዳሽ ምንጮች የምናገኘውን ኃይል መጠን ለማበርከት እንፈልጋለን። የንፋስና የትናንሽ የውሃ ኃይልም ማመንጫዎችን በብዛት ጥቅም ላይ እያዋለን አይደለም። ስለዚህ ከእነዚህ ማመንጫዎች እንደ አውሮፓ አቆጣጠር እስከሚቀጥለው 2030 ድረስ 2000 ሜጋዋት ኃይል ለማመንጨት እያሰብነን። ዚምባብዌ አሁን ያላት የኤሌክትሪክ ኃይል ማመንጨት አቅም 2600 ሜጋዋት ገደማ መሆኑን የሀገሪቱ መንግስት ይናገራል። ሆኖም በየቀኑ የምታመርተው መጠን የዚያን ግማሽ ገደማ ነው። በመሆኑም የኒውክሌር የኃይል ማመንጫና ሌሎችም ታዳሽ የኃይል ምንጮችን በይበልጥ መጠቀሙ አሁን ያለውን የአቅርቦት ችግር ያሻሽለዋል ብሎ መንግስቱ ተስፋ ያደርጋል።